ፍቅረ ማርያም፣ ዛሬ ኬንያ በፍርድ ቤት ባለፈው በተወሰነው መሰረት ምርጫ እያካሄደች ነው። ውጥረት መባባሱና የተቃዋሚ ፓርቲ መሪው ደጋፊዎች ከጸጥታ ኃይሎች ጋር መጋጨታቸው የሰው ሕይወትም መጥፋቱ እየተነገረ ነው። በአሁኑ ሰዓት ናይሮቢ ውስጥ ያለው ሁኔታ ምን ይመስላል? ናይሮቢ ውስጥ ያለው ሁኔታ እንግዲህ የመገናኛ ብዙኃን እንደሚዘግቡትና እና አጠቃላይ ሁኔታውም እንደሚያሳየው በተወሰኑ ቦታዎች ከፍ ያለ መራጭ የታየባቸው የወጣባቸው አሉ በተወሰኑ ቦታዎች ደግሞ በጣም ዝቅተኛ መራጭ የታየባቸው አሉ። በአብዛኛው ናይሮቢ የምትታወቀው የሁለቱም ደጋፊዎችም ተቃዋሚዎችም የያዘች ከተማ በመሆኗ ከፍ ያለ ቁጥር ያላቸውም አሉ፣ ዝቅተኛ ቁጥር ሰጭ የታየባቸውም አሉ። ማታሬ እና ኪቢራ በተባሉ ቦታዎች ግን በጸጥታ ኃይሎች እና ተቃዋሚዎች መካከል ግጭቶች ሲካሄዱ የአስለቃሽ ጭሶች ሲተኮሱ እስከ ቀኑ ስምንት ሰዓት ድረስ የነበረበት ሁኔታ አለ። በተለይ ኪቤራ ወጣቶች መንገዱን በመዝጋት ጎማ በማቃጠል ድንጋይ በመቆለል ምርጫዎች እንዳይካሄዱ ማድረግ ችለዋል። እስከ ዘጠኝ ሰዓት ድረስ አብዛኞቹ ምርጫ ክልሎች ምርጫ መካሄድ አልቻለም። በአጠቃላይ ያለው ሁኔታ ናይሮቢ በሁለት ቦታዎች በተለይ ይህን ይመስላል። በአንዳንድ የሀገሪቱ ክፍሎች ለምሳሌ ኪሱሙ የምርጫ ቁሳቁስ እንዳልደረሰ ዘገባዎች ያመለክታሉ። እንደው የምርጫ ሂደቱን በተመለከተ መገናኛ ብዙኃን የሚሉት ነገር አለ። መገናኛ ብዙኃን እንግዲህ የሚሉት በአብዛኛው በተቃዋሚዎች ደጋፊዎች ባሉባቸው እነ ኪሱሙ፣ ሞምባሳ፣ ሚጉሪ፣ ሲያ፣ ሆማቤ በተባሉ ምርጫ ክልሎች ባሉባቸው ካውንቲዎች ብቻ ሳይሆን በአጠቃላይ በሀገሪቱ በከባድ ዝናብ እና በደህንነት ስጋት ምክንያት የመራጮች ቁጥር በጣም ዝቅተኛ መሆኑን ነው የመገናኛ ብዙኃን የሚዘግቡት። በተለይ በኪሱሙ በሚጉሪ በመሳሰሉ የምርጫ ቁሳቁሶች እስከ ከሰዓት በኋላ ድረስ ዘጠኝ ሰዓት ድረስ አልደረሱም፣ መሰራጨት አልቻሉ። የምርጫ አፈጻሚዎችም ጨርሶ በቦታው እንደማይታዩ ነው የሚነገረው፣ በደህንነት ስጋት ምክንያት። ስለዚህ በኪሱሙ ግጭቶች ነበሩ። ወጣቶች ምንም እንኳ ራይላ ኦዲንጋ ቤታቸው እንዲቀመጡ መመሪያ ቢሰጡም፣ በትናንትናው ዕለት አብዛኞቹ ወጣቶች ግን ወደ አደባባይ መውጣት ምርጫው እንዳይካሄድ እንቅፋት ሆነዋል። በዚህ ሂደት በተፈጠረ ግጭት አንድ ሰው መሞቱን እና ስምንት ሰዎች መቆሰላቸው ተነግሯል። በአጠቃላይ በኪሱሙ ምርጫ እየተካሄደ እንዳልሆነ ነው ዘገባዎች የሚያሳዩት። በሚጉሪ ካውንቲም እንደዚሁ፣ በሆማ ቤትም እንደዚሁ። በአጠቃላይ ምርጫዎች እንዳልተጀመሩ መስኮን መረጃዎች የሚያሳዩት። አሁን ዘግይተው የወጡ ዘገባዎች እንደሚያሳዩት የሞቱት ሰዎች ቁጥር ወደ ሶስት ከፍ ብሏል። ፍቅረ ማርያም ዋነኛው የተቃዋሚ ፓርቲ መሪ ምርጫው እንዲደገም በፍርድ ቤት ውሳኔ እንዲገኝ ያደረጉት ራይላ ኦዲንጋ በዚህ ምርጫ አልተሳተፉም። ደጋፊዎቻቸውም ወጥተው ድምጽ እንዳይሰጡ አንተ እንዳልከው ሲቀሰቅሱ ነበር። ምርጫው ግን እየተካሄደው ነው፣ በከፊልም ቢሆን በቀጣይ የሀገሪቱ የፖ ፖለቲካ አቅጣጫ ወዴት ያምራል ብሎ መገመት ይቻላል። አሁን በአብዛኛው የሀገሪቱ ግማሽ ክፍል የተቃዋሚው መሪ የራይላ ኦዲንጋ ደጋፊ እንደሆነ ነው የሚነገረው። ግማሹ ደግሞ የፕሬዚደንቱ የሁሩ ኬንያታ ደጋፊ እንደሆነ ነው የሚነገረው እና የሀገሪቱ ግማሽ ክፍል በምርጫው ባልተሳተፈበት ሁኔታ እና ዋነኛው ተቃዋሚ ከምርጫ ውጭ በሆነበት ሁኔታ የሚመረጡት ፕሬዚደንት ሁሩ ኬንያታ ምን ያህል ቅቡልነት ይኖራቸዋል? በሀገር ውስጥ ውስጥ የቅቡልነት መሰረታቸው በዓለም አቀፍ ህብረተሰብ ደረጃም ያላቸው ቅቡልነት ምን ያህል ይሆናል? ሀገሪቱንስ አንድ አድርገው አስተባብረው መምራት ይችላሉ ወይ የሚለው ጥያቄ ውስጥ እየገባ ያለበት ሁኔታ ነው ያለው። በአብዛኛው አንዳንድ ታዛቢዎች የሚጠቁሙት ይህ ምርጫ ቅቡልነት ያለውና ህጋዊ ምርጫ ሊሆን ስለማይችል እንደገና የፖለቲካ ድርድር ተካሂዶ ህገ መንግስቱ በሚፈቅደው መሰረት በዘጠና ቀናት ውስጥ ሌላ ምርጫ ቢካሄድ አንድ አማራጭ ነው፣ ሊካሄድ የሚችልበት እድል ይኖራል የሚል አስተያየት የሚሰጡ ወገኖች አሉ። አሁን ባለው ሁኔታ የዛሬው ምርጫ የሚያሳየው ሀገሪቱ ለሁለት መከፈሏንና ፕሬዚደንቱ ቢመረጡም እንኳ ተባብረው የሀገሪቱን አንድነት ጠብቀው ለመምራት እንደሚቸገሩ የሚያሳይ ነው እና የፖለቲካ ቀውሱ በዛሬው ምርጫ ይፈታል ብሎ መጠበቅ የሚያስቸግርበት ሁኔታ ነው የሚታየው። አሁን ፍቅረ ማርያም መኮንን ከናይሮቢ አመሰግናለሁ። ለጊዜ አመሰግናለሁ።